ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። የዛሬን አርብ ሚያዝያ 10 ቀን 2006 ዓ ም ዝግጅት ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ፍስሃዬ ታሰማናለች። የደቡብ ሱዳን ባለሥልጣኖች እንደሚሉት ታጣቂዎች 5,000 ሲቪሎችንና የተባበሩት መንግስታት ድርጅት ሰላም ጠባቂዎችን በያዘው የመንግስታቱ ድርጅት ቅጥር ግቢ ላይ ወረራ አካሂደዋል። ሀያ ሰዎች ሲገደሉ ስልሳ ቆስለዋል። የታጠቁ ወጣቶች ቦር በተባለችው የጆንግሌ ክልል መዲና ላይ በሚገኘው የድርጅቱ ተልእኮ ግቢ ላይ ትላንት ወረራ እንዳካሄዱ ባለሥልጣኖች ገልጸዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ባልታጠቁ ሲቪሎች ላይ የተፈጸመ ስብና የጎደለው ጥቃት ብለውታል። ዩናይትድ ስቴትስ ይህን አስከፊ ጥቃት የፈጸሙትን ለይቶ ለፍርድ ለማቅረብ ከአጋሮቿ ጋር ትሰራለች ሲሉም አምባሳደሯ አስረግጠዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈን ዱጀሪችም በተባበሩት መንግስታት ድርጅት ጥበቃ ስር ባሉት ሲቪሎች ላይ የተከፈተውን ጥቃት በቀላሉ የማይገመት የማባባስ ተግባር ብለውታል። ማንኛውም በሰላም ጠባቂዎች ላይ የሚፈጸም ጥቃት በጦርነት ወንጀል ደረጃ ይታያል ሲሉም አስገንዝበዋል። የናይጀሪያ ወታደራዊ ኃይል ከአንድ የሁለተኛ ደረጃ ትምህርት ቤት ከተጠለፉት ልጃገረዶች አብዛኞቹ ነጻ ወጥተዋል ሲል በያዝነው ሳምንት የተናገረውን ቀልብሷል። ሜጀር ጀነራል ክሪስ አሉ ኮላዴ የተጠለፉትን ልጆች ለመፈለግ በሚደረገው ጥረት አብይ ዜና እንዳለ አንድ የመስክ ዘገባ ሲያመለክት፣ የምንጠራጠርበት ምክንያት አልነበረም። ስለሆነም ዜናው ይፋ የተደረገው በበጎ መንፈስ እንጂ ህዝብን ለማታለል አልነበረም ብለዋል። የናይጄሪያ የጣምራ መረጃ ማዕከል ባለፈው ሰኞ ከተጠለፉት ከ አንድ መቶ በላይ የሚሆኑ ሴት ተማሪዎች ከስምንት በስተቀር ሌሎቹ ነጻ ወጥተዋል ብሎ ነበር። የትምህርት ቤቱ ኃላፊ ግን ወዲያውኑ አስተባበሉ። ማንነታቸው ያልታወቀ ታጣቂዎች ባለፈው ሰኞ ቺቦክ በተባለችው የሰሜን ምስራቅ ከተማ ጥቃት አካሂደው ከ12 እስከ 17 ዓመት ዕድሜ የሆኑ ሴት ልጆችን ጠለፉ። በትንሹ ሀያ የሚሆኑት ልጆች በራሳቸው ለማምለጥ ችለዋል። ለጥቃቱ ኃላፊነት የወሰደ የለም። ይሁንና ቦኮ ሀራም የተባለው ጽንፈኛ እስላማዊ ቡድን ከሚያከናውናቸው ተግባሮች ጋር ይመሳሰላል። ኡክራይንና ሩሲያ በሀገሪቱ የሰፈነውን ውጥረት ለማርገብ የተስማሙ ቢሆንም የሩሲያ ደጋፊ የሆኑት ሰዎች በምስራቅ ኡክራይን ያሉትን የመንግስት ህንፃዎችን መያዛቸውን ቀጥለዋል። የተቃዋሚዎቹ መሪ ደኒስ ፑሽሊን ተከታዮቻቸው በተደረገው ስምምነት አይታሰሩም፣ ህንፃዎቹን መቆጣጠር የሚያቆሙት የወቅቱ የኡክራይን መንግስት ከስልጣን ሲወርድ ብቻ ነው ብለዋል። ዜናው እዚህ ላይ ያበቃ። ዳነች ፍስሐዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ኢትዮጵያ ውስጥ ሊካሄድ ታስቦ የነበረው ጸረ ተመሳሳይ ጾታ ግንኙነት ሰልፍ እንደቀረ ይታወቃል። ለምን እንደቀረ እንዲያብራሩልን በሰላማዊ ሰልፉ ለመሳተፍ አቅሎ የነበረው ማኅበረ ወይን የሰብሳቢ መምህር ደረጀ ነጋሽን አነጋግረናል። የተመሳሳይ ጾታ ወሲብ ምህረት የማይደረግለት ወንጀል እንደሆነ ሕግ ይወጣል ተብሎ የነበረውም ችላ የተባለ ይመስላል። አዳነች ፍሳዬ መምህር ደረጀ ነጋሽን አነጋግራለች። ቀጥሎ ይቀርባል። መምህር ደረጀ ነጋሽ፣ በመጀመሪያ ደረጃ ለትብብሮና ለጊዜው እናመሰግናለን። እግዚአብሔር አክብረልኝ እንግዲህ እንደሚታወቀው የተመሳሳይ ጾታ ግንኙነትን በሚመለከት ሰልፍ ሊደረግ ነበረና ሰልፉ ለምን እንደቀረበ ያስረዱን። ሰልፉን ትክክለኛ የቀረበትን ነገር አላወቅኩም። ወረቀቱን የአዲስ አበባ ወጣቱ የፎረም ነው የያዙት። አንድ ወረቀት ነው የሚሰጠን ለሁለታችንም ቢሆን ስናስገባም፣ በአንድ ወረቀት ስለሆነ ያስገባነው ሁለት ማህተም፣ ሁለት ፊርማ አርገን ያስገባነው እና እነሱ እጅ ነው እነሱ ናቸው ለእኔ ያስረዱኝ። ነገር ግን ከቤተ ክህነት ማን እንደወከላቸው የማይታወቁ ወደ አምስት የሚሆኑ ሰዎች አቶ ማርቆስ ጋር እንደሄዱ እዛው የነበሩ ሰዎች ነግረውኛል። እና ማህበሩን ህጋዊ ማህበር አይደለም የታገደ ማህበር ነው የመሳሰለውን ነገሮች ሲያነሱ እንደነበር ተረድቻለሁ። ሊሄዱም ሲሉ ሲንቀሳቀሱም ሰዎች እየደወሉልኝ ነበረ። ሐሙስ እኔ ፕሬስ ኮንፈረንስ እየሰጠን በነበርንበት ሰዓት ለሀገር ት እና ለውጭ ሀገር ዜጎች ጋዜጣዊ መግለጫ እየሰጠን በነበርንበት ሰዓት ወደዛ እየሄዱ እንደነበረ ነግረውኛል። ትክክለኛውን ይህን እንግዲህ በምን ምክንያት እንደቀረ በተለይ አቶ ማርቆስ ናቸው ይህንን መልስ ሊሰጡ የሚችሉት። የውይይት መድረኩም ሆነ ሰላማዊ ሰልፉ እንደማይካሄድ ነው ከአዲስ አበባ ወጣቶች ፎረም ሰብሳቢም እና ከኮሚቴ አባላት የተነገረኝ። አቶ ማርቆስ ማን ናቸው? የፍቃድ ክፍል ሰጪ ኃላፊ ናቸው። ሁለት ቡድኖች ነበራቸው ያዘጋጃችሁት ማለት ነው ሰልፉን ለማድረግ ያስባችሁት ሁለት ቡድኖች ማንና ማን? እኛንን ጥያቄውን ያቀረብነው እኛንን ያው ከዚህ በፊትም ቪሲዲዎችን እኔ ሰርቻለሁ በማህበር ወይ ንጊ አስተባባሪነት አምና ሰኔ ሀያ ሶስት ሁለት ሺ አምስት እንደ ኢትዮጵያን አቆጣጠር የተለያዩ የሀይማኖት አባቶች ባሉበት የተመረቀና በሁለት ሺ ሶስት ደግሞ ዮሴፍ የማነ ብርሃን የሚባለውን በምስራቅ አፍሪካ ግብረ ሰዶምን ያስፋፋ የነበረውን ልጅ ቃለመጠየቅ አቅርቤ ነበርና አሁንም ጥያቄ በደብዳቤ ያቀረብነው እኛንን የአዲስ አበባ ወጣቶች ፎረም ይሄን ሀሳብ ተቀብሎ በጋራ በመሆን ጥያቄውን አቀረብንና ና ፍቃድም ያገኘ ነው። በእንደዛ አይነት መልኩ ነው። በመጀመሪያ ደረጃ ማህበረ ወይንዬ ስራው ምንድን ነው? ግን ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጋር ያለው ግንኙነት ምንድን ነው? ማህበረ ወይንዬ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጥላ ስር ያለ ማህበር ነው። አስራ ሰባት አስራ ዘጠኝ ሰማኒያ ሰባት ዓመተ ምህረት ነው የተመሰረተው። ዓላማውም ገዳማትን ማስከፈት፣ አብያተ ክርስቲያናትን ማሳነጭ፣ ወንጌልን ማስፋፋት፣ የተደበቁ ታሪኮችን ይፋ ማውጣትና ማንኛውንም መንፈሳዊ ስራ መስራት ነው። በእስር ቤት ያሉትን፣ በሆስፒታል ያሉትን መጎብኘት ነው። ኢትዮጵያ በአንድ ወቅት በሁለት ሺህ አራት በነፍስ አቆጣጠር በረሀብ ችግር ላይ ማህበሩ ባደረገው አስተዋጽኦ ከ ዩናይትድ ኔሽን ወርልድ ፉድ ፕሮግራም ኤክስፒሪንስ ዳይሬክተር ጀምስ ቲሞሪስ የምስጋና የምስክር ወረቀት ተሰጥቶታል ና መንፈሳዊ የሆኑትን ስራዎችንም ሰብአዊ የሆኑትንም ስራዎችንም የሚሰራ ማህበር ነው። እንግዲህ ወደ ተነሳንበት ጥያቄ እንመለስ ና የዚህ የተመሳሳይ ጾታ ግንኙነት ያላቸውን ሰዎች በመቃወም ሰልፍ ልታካሄዱ የነበረበት ምክንያት ምንድን ነው? ምንድን ነው ያነሳሳችሁ? እኔ እንግዲህ መጀመሪያውንም በገዳማ ታሪክ ፊልም እየሰራው እያለ ዮሴፍ የማነ ብርሃን የሚባል ኤርትራዊ ስደት ካምፕ ስጠይቀው ቪሲዲ ላይ በርካታ ለአርባ አንድ አመታት የስድስት ስልሳ ስድስት አባል እንደነበረ ግብረ ሰዶምን በምስራቅ አፍሪካ እንዳስፋፋ ጉዳዩ ስር እንደሰደደ ነገረኝ። እሱንም ቃለ መጠየቅ መንግስትም፣ የሃይማኖት አባቶችም ህብረተሰቡም ትኩረት ይስጡበት ብዬ በሁለት ሺ ሶስት ዓመተ ምህረት እንደ ኢትዮጵያውያን ዘመን አቆጣጠር ቪሲዲውን ሰራው። ከዛ በኋላ በተለያዩ ቦታዎች የሚደወሉ ስልኮች ህጻናት እየተጠቁ መሆኑን ከማነባቸው መጽሐፍ ተነስቼ እንደገና ቪሲዲ በሁለት ሺ አምስት ራሳቸው በሕይወት ውስጥ ያሉትን ልጆች ከሰባት አመት እስከ ሰላሳ ሁለት አመት በህይወት ውስጥ የቆዩትና አንጋፋ የተባሉት በተለያየ መጽሐፍ ላይ የሚታወቁትና አጠልል እና ኤሊያናን ኢንተርቪው አድርጌ ሌዝቢያኖችንም እነ ብሩክቱና ሪችን ኢንተርቪው አድርጌ ቃለመጠይቅ አድርጌ ፓርቲያቸውንም ቀርቼ ፓርቲ ሁሉ አላቸው። እስከ መቶ አምሳ ብር መግቢያ ያለው አጠልል ለምሳሌ የወንድ ሚስት በመሆን ስምንት ጊዜ አግብቶ የፈታ ነው። አንድ ሰው ሚስት አለው ልጆች ግንዛቤ ማስጨበጫ መድረኩ አንዱ ሰላማዊ ሰልፍ ስለሆነ በህግ ወንጀል፣ በሃይማኖት የተወገዘ የጤና ጠንቅ ትውልድን የሚጨርስ ትውልድ እንዳይቀጥል የሚያደርግ ራእይ አልባ እኩይ ተግባር ስለሆነ ከእንሰሳነት ያነሰ አስተሳሰብ ስለሆነ ህዝቡ ግንዛቤ እንዲኖረውና ሌሎቹም ከዛ ህይወት ውስጥ እንዲወጡ ማድረግ ነው የሰላማዊ ሰልፍ አላማው እንጂ መደብደብ፣ መግደል፣ ማዋረድ፣ ማግለል አይደለም። ባይሆን እነሱ ናቸው ዛሬ እየተበቀሉ ያሉት መተው እርሶ ድረስ ሊያሳምኑ ወት ይሞክራሉ ማለት ነው? ቁጭ ብለው ከእርሶ ጋር ይነጋገራሉ ማለት ነው? አዎ ሰዎች ባሉበት ተነጋግረናል። ቢሮ ድረስ መተው ወስደን እኔ እንደውም በፍቅር ነው ማየው ማንንም እንዲጠፉ ስለማልፈልግ ነው በፍቅር ነው። የማንንም ገበና ማውጥቻ አላውቅም። ሌላው ቀርቶ ለባለቤቴ እንኳን አልነግርም። በጣም ትልልቅ ቦታ ላይ ያሉ ሰዎች ወይንም አክብሮት የተሰጣቸው ሰዎች፣ የዛ ህይወት አራማጅ እንኳን ሆነው ሀይርቼ ይሄ ህይወት አስቀያሚ ነው፣ ከዚህ ህይወት ውስጥ ውጡ እያልኩ መመክራቸው ቦታ አለ ጥሩ አይደለም። በህግም ወንጀል ነው። በእግዚአብሔር ህግ ያስጠይቃል ኃጢአት ነው እያልኩ ነግራቸዋለሁ። የሚቀበሉ አሉ። ከዚ ህይወት ውስጥ የወጡ አሉ። ከመቶ በላይ የወጡ አሉ። ከውጭም ሀገር ውስጥም ማለት ነው። ለምሳሌ ከአውሮፓ ሁሉም ይደውሉ አሉ። ተጸጽተው ቪሲዲውን ካዩ በኋላ ወተናል ብለው የተናገሩ አሉ። የዩኒቨርስቲ ተማሪ የሆኑትም እንዲሁም ሌላም ህይወት ውስጥ የነበሩ ሰዎች ከዚህ ህይወት ውስጥ ቪሲዲውን ካዩ በኋላ ወተናል ብለው ምስክርነት የሰጡ አሉ። የስነ ልቦና ጉዳት ያለባቸውን ሰዎች የስነ ልቦና ባለሙያ እንዲያዩዋቸው ወደ ዶክተሮች ጋር የምመራቸው ልጆች አሉ። ምን ያህል የተስፋፋ ነው? የዚህ የተመሳሳይ ጾታ ግንኙነት ወይም ሆሞ ሴክሹዋሊቲ ምን ያህል የተስፋፋ ነው? ኢትዮጵያ ውስጥ አንደኛ በጣም ተስፋፍቷል። አሁን በየትምህርት ቤቱ ጥቃቶቹ እየበረቱ ነው ያሉት እና ከዚህ በፊትም ገልጬዋለሁ። አንድ ሰው እስከ ሰላሳ አራት ህጻናትን አጥቅቷል። በሁለት ክስ ብቻ ነው ሀያ አምስት አመት የተፈረደበት። ሰላሳ ሁለቱ ቤተሰብ አንናገርም ነው ያሉት። የወንድ ልጅ ህጻናት ጥቃት ሀያ ሁለት ፐርሰንት ደርሷል። ይሄ ያልተናገሩት ሲጨምር ሬሾውን ከፍ ያደርገዋል፣ ያሳድገዋል። እንደዚሁም በቅርብ እየመጡ የሚነግሩን ወላጆች አሉ። ልጄ እንደዚህ ተጠቃብኝ። ባለፈው ተናግሬ እንደሆነ አላውቅም። የስድስት አመት ልጇን ሁለት ልጆች ደፍሮ አንዱ በር እየጠበቀ ስለ አስፈራሩት ሳይናገር ቀርቶ ወደ ሆስፒታል ለሕክምና ስትወስደው ተገራ ሲቀመጥ ከደም ጋር እየተከላከለ ስለሆነ ዶክተሩ ነው በወንዶች እንደተደፈረ ነገራት። መጨረሻ ስትጠይቀው እንገልላለን ስላሉኝ ነው ብሎ ተናገረ። ይህ ልጃውን ፈርቶ ከቤት አይወጣም ቦታም ቀይሮ ቤት ውስጥ ነው ያለውና ምን ያክል የስነ ልቦና ጉዳት እንደሚያመጣበት ማስተዋል ያስፈልጋል። አጠለለና ኤሊያና ራሳቸው የስድስት የስድስትና የስምንት ዓመት ህፃን ሆነው ተደፍረው ነው ሰላሳ ሁለት ዓመት በዛ ውስጥ የቆዩት ማለት ነው። እና እጅግ በጣም በተለያየ ቦታ እንደ ፓርቲ እስከ ማድረግ መግቢ ያለው ፓርቲ እስከ ማድረግ ህጋዊ ባልሆነ ደረጃ አንድ ሰው ስምንት ጊዜ አግብቼ ፈትቻለሁ ማለት ይሄ ምንም ነው የሚያሳየው? እና በጣም በጣም ውስጥ ውስጡም ብዙ ልጆችን እያጠፉ ነው። አንዳንዶቹ ደግሞ ሳያውቁ አለባበሳቸውን፣ አነጋገራቸውን ሳያውቁ የሚቀበሉና የሚጠፉ ሰዎች አሉ። በዛ ህይወት ውስጥ ልጆች ያሳለፉ ልጆች እንደነገሩኝ ከሆነ በጣም በጣም ብዙ እንደተስፋፋ ነው ያለኝ መረጃ። ፓርቲ የሚያርጉት በየቤታቸው ነው ወይስ የተለየ ቦታ? በደንብ አንድ ቤት አንድ ቤትም ተከራይተው ያደርጋሉ ወይንም የአንዱ የዘመድ ቤት ይደረጋል። ከዛ ዲጄ ይቆማል። መጠጥ አለ። ወንዱ ሂውማኔር አድርጎ ሊፕስቲክ ተቀብቶ ቀሚስ ለብሶ ይሄዳል። መግቢያ ያለው መቶ ሀምሳ ብር መግቢያ አለው። ከዛ በኋላ ያው ሲጨፍሩ የውጭ ሀገር ዜጎች ሁሉ አሉ። እኔ ነበርኩኝ እዛ ላይ የውጭ ሀገር ዜጎች ሁሉ ይዘዋቸው እየወጡ እየተጫወቱባቸው ተመልሰው ፓርቲ ውስጥ ይገባሉና ምሽት ፕሮግራም አላቸው። ከእርግም ራሱ አደርጋሉ መናፈሻ ተከራይተው፣ መናፈሻ የሚያከራየው ሰው አቅም ወይንም ደግሞ ዘበኛውን የሆነ ጥቅም ይሰጠዋል። ስለዚህ ወንዱ ቤሎ አድርጎ ቅንድቡን ተቀንድቦ ሴት መስሎ ሰርጉ ላይ ያደርጋል። ይሄንንም እዛ ውስጥ የነበሩት ልጆች ያው በግልጽ ተናግረዋል። ሰርጉ ግን እንግዲህ ያው እውቅና አይኖረውም፣ የግላቸው ነው የሚሆነው። አይኖረውም አይኖረውም በህገ ወጥ መልኩ ነው። እንግዲህ መምህር ደረጀ ነጋሽ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስፍልን። ወደ ሁለተኛው ቅንብር እናልፋለን። ኬንያ ውስጥ ሰሞኑን በስደተኞችና ፍልሰተኛ ነዋሪዎች ላይ እየተካሄደ ያለው ፍተሻ፣ የቤት ለቤት አሰሳና የጅምላ እስራት የፈጠረው የውጥረት ድባብ የሰብአዊ መብቶች ጥያቄዎችን እያስነሳ ነው። ቪኦኤ ሁኔታውን በቅርብ እየተከታተለና ዘገባዎችንም እያወጣ ነው። ከኢትዮጵያውያኑ ስደተኞች መካከልም እያነጋገርን ነው። ሰለሞን አባተ አንዲት በእስር ላይ ያለች ኢትዮጵያዊት በስልክ አግኝቶ ነበር። ይህንንና ሌሎችም መረጃዎችን ያካተተው ዘገባው እንደሚከተለው ተዘጋጅቷል። የኬንያ የሰሞኑ እንቅስቃሴ ድንገተኛና አሳሳቢ መሆኑን የሚናገሩት ስደተኞች አሰሳዎች የሚካሄዱት ውድቅት ሌሊት ላይ መሆኑን ቁጥራቸው የበዛ መለዮ የለበሱና የታጠቁ ሰዎች ቤቶቻቸው ውስጥ ድንገት እየገቡ እንደሚያመሳቅሉ እንደ ድብደባ፣ መገፋተርና ማመናጨቅ የሚደርሱ አድራጎቶችን እንደሚፈጽሙባቸው ገልጸዋል። አንዳንዶች በተደጋጋሚ እየመጡባቸው ጉቦ እንደሚጠይቁና ገንዘብና ንብረት እንደሚወስዱባቸውም ጾታዊ ጥቃት ሙከራና ጥቃትም መድረሱን የሚያውቁ መሆኑንም አንዳንዶቹ ለመገናኛ ብዙሃን ተናግረዋል። ሰሞኑን እያነጋገርናቸው ካሉ ናይሮቢ ውስጥ የሚገኙ ኢትዮጵያውያን ስደተኞች በእስር ቤቶቹና በናይሮቢው በካሳራኒ ስታዲየም በሺዎች የሚቆጠሩ አብዛኞቹ ሶማሊያውያንና ኢትዮጵያውያን የሆኑ ስደተኞች መታጨቃቸውን ነግረውናል። እስር ቤት ውስጥ ያሉ አንዲት ኢትዮጵያዊትን አግኝቻለሁ። ያለው ሁኔታ በጣም አስቸጋሪ ነው። የሆነ ትንሽ ትናገር ይመታሃል። የምንተኛው ውጪ ነው። ክፍተት ነገር አለው ቆርቆሮ ነገር የለም። ዝናብ ይገባብናል። ዝናብ ሲዘንብ ሌሊት በቃ ቆመን ነው ምንትን የምንለው ምንተኛ በት ሲሚንቶ ነው። ልብስ የለም የሚሰጠን በጣም በቃ ሰው ልጅ እንግዲህ የሚደረግበት አይነት አይደለም። በጣም ከባድ ነው። አፈሳና ስራቱ ከሁለት ሳምንታት በላይ ለዘለቀ ጊዜ የቆየ መሆኑን የሚናገሩት ኒው ስደተኛ የአያያዛቸው ሁኔታ አስፈሪና አሳሳቢም መሆኑን ነው የሚጠቁሙት። ወንድም ሴትም አንድ ነው ነው ነ ያለነ ኬንያኖች፣ ወንዶች አሉ አሁን በቃ እነሱ ራሱ ያሳኙንም በጣም ነው የሚረብሹት መሊት ብዙ ነገር ነው ያለው፣ ግን በጣም አስቸጋሪ ነው ያለው። የመድፈሩ እና እንትን ይላሉ ብሰይ የመድፈር ሙከራ ያደርጋሉ። አሁ እንደዚህ ያደርጋሉ። በጣም ነው ያሰቃኝ። ምንም ውሳኔ የሰጡን በውሳኔ ፍርድ ቤት ወስዶ አስመርዶ ቢያሳስሩን ኦኬ፣ ወይም ደግሞ የሆነ ነገር እዚህ ያደርጉ አንድ ነገር ነው በቃ። እዚህ ህፃን እዛ ምትተኛ ሶስት ህፃን እዛ ምታጠባ ሴት አለች። ህፃናቶች ብዙ አሉ። የሚታመሙ ሴቶች እርግብና የሚወርድባቸው በቃ በጣም አስቸጋሪ ነገር ነው ያለው። ጥበቃ ይደረግላችኋል በፖሊሶች ወይም በሌላ የጸጥታ አስከባሪዎች አረ ምንም አይደረግልንም አንድም ጥበቃ ያደረግልንም ዩኤን ነው ወደ ዩኤኑ ደግሞ ስንጠውም ዩኤኖች ታቁማችን በላይ ነው ነው የሚሉን በስልክ ወይ በሜሴጅ እንደዛ ብሎ ይመልሳሉ። ከአቅማችን በላይ ሆነ ምን እናደርግ ነው የሚሉ ሌላ ምንም ዞር ብሎ የሚመለከተን አንድ አካል የለም። አንድ ሰው መንገድ ላይ ሲኮራዎችን ያስገባሉ። እነዚህ የሚሰኩትም በቃ የተዘበራረቀ ያለ ሰው ነው ያለው። ማለት እዚያ አንድ ላይ ዛንዳ፣ ታንዛኒያ እንደዚህ እንደዚህ አሉ ዙ የሚኖሩ ማለት ነው። ዳንያኖችም አሉ፣ ሴቶችም ይዟቸዋል ወንዶችን። እስካሁን ድረስ የደረሰ ጥቃት አለ? መድፈርም ይሁን መደብደብም ይሁን ሌላም ይሁን የደረሰባችሁ ነገር አለ? አዎ፣ ብዙ ሴቶች ይደበደባሉ። ያው ወደ መኪና ስትወጣ ሎሪው ረጅም ነው። ማታ ለሊት ይመጡና ስድስት ሰባ ሰዓት በፖሊስ ስቴሽን አንድ ቦታ ይወስደዋል መልሶ ይገለብጠዋል መልሶ ይወስደዋል። ስም ብቻ እየጠሩ ያመጣሉ። መልሶ እዛ ላይ ለመውጣት ስንቸገር ካልወጣ በዱላ ነው የሚመቱት ፖሊሶቹ፣ በዱላ እየደበደቡ በግድ ያስወጣዋል። ከዛ የሚወድቁ ሴት አለ በጣም ነው ምንትን የሚያሰቃዩ። ምንድን ነው የምትሆኑት? እንደዚ አይነት ጥቃትና በደል በሚፈጸምባችሁ ጊዜ ምንድን ነው የምታደርጉት? ሁሉም በቃ ያው የተያያዘ አልቁቶ ዝም ከማለት ውጭ ምን እናደርጋለን? ምንም አቅም የለንም። ለማን ምን እንበል? በፊት እዚህ ጋር ያለነው እኛ ስደተኞች ይሄን ነበር የምንጠማመ ነው። ይሄንም በአሁን ሰዓት ምንም አይነት ጥቅም ለኛ እንደሌለው ነው እዚ የተገነዘበው። ምክንያቱም በቃ ምንም አቅም የለንም ከማለት ውጭ ምንም ብለው የሚሉት የለም። ዞር ብለው የሚመለከቱት የለን ለማን እንትላለት። ብዙዎቹ እስረኞች ራሳቸውን ጨምሮ በተለያዩ ምክንያቶች ኬንያ የገቡ ምዝገባና ፍቃድ ያላቸው መሆናቸውን ስደተኛዋ ተናግረዋል። በራሳቸው ላይ የደረሰውን ሲነግሩኝ የአራት ወር ነፍሰ ጡር ከመሆናቸው ጀመሩ። በተለይ አሁን እኔ ምነግር ነገር ነፍሰ ጡር ነኝ የአራት ወር እና ባለፈው መኪና ላይ ሲወረውሩኝ መኪናው መጥቶ ነበር ብረት እሺ እና መውለድ ነገር የተወሰነ አለ። ከዛ ወዲህ በጣም ተቀያዮች በቃ ጣም ማለው ባለፈው አጋጣሚ ወደዛ ሲወስድ አልጅዝራዎች ምናምን ነበሩ እና ወደዚህ እስር ቤት ልመለስ ስል ጊዜ አልመለስም፣ እንዲ እኔ አልኩኝ። በቃ ወይ ወደ ኢትዮጵያ ውሰዱኝ፣ ሊያም ካልሆነ እዚህ ጋር ግደልኝ እንጂ በ ከዚህ በኋላ እኔ ምንም አልችልም። እንዲ እዛ ሳለቅስ እንደ አጋጣሚ መጡ አልጅዝራዎች ምናምን ቀረጡ። ከዛ እንዴት ለአልጅዝራ ተናገርሽ ተብሎ ወደዚህኛው እስር ቤት ስመለስ ቢገሉኝ፣ ሴቶቹ በቃ ፖሊሶቹ ማለት ነው።

እና ምንድን ነው የምትጠብቁት? አሁን እንጠብቃለን። ምን ያደርጉ ምንም ታጉረው ያሉባቸው ቦታዎች ጣሪያ የሌላቸው ዝናብና ፀሐይ ብርድና ሙቀት የሚፈራረቁባቸው የመጸዳጃና የንጽህና አገልግሎቶች የሌሉባቸው የተበላሹ ሕፃናት፣ አረጋውያን፣ የጤና ችግር ያለባቸውና ነፍሰ ጥሮች እየተንገላቱ ያሉባቸው መሆኑን ያናገርኳቸው ስደተኛ በዝርዝር አስረድተውኛል። ምግብና የሚጠጣ ውሃም በአግባቡ እንደማያገኙ ተናግረዋል። በሌላ በኩል ግን ናይሮቢ የሚገኘው የአፍሪቃ ቀንድ የሰብአዊ መብቶች ሊግ የሚባለው ቡድን የኬንያ ፖሊስና የጸጥታ ኃይሎች ከጎረቤት ሀገሮች የገቡ ወደ ስድስት ሺህ የሚሆኑ ስደተኞችን በዘፈቀደና በጅምላ አፍሰው ማሰራቸውን ከትናንት በስቲያ ባወጣው የፕሬስ መግለጫ አስታውቋል። የተወሰኑትም ከሀገር ማስወጣቱን የገለጸው ይኸው መግለጫ በዚህ አድራጎት የኬንያ መንግሥት ዓለም አቀፍ ግዴታዎቹንና የሀገሪቱንም ሕግጋት እንደሚጥስ አስጠንቅቋል። የኬንያው የሰብአዊ መብቶች ተሟጋች ቡድን ደብዳቤውን ለላከላቸው ወገኖች በእስር ላይ ያሉት ሁሉ በአፋጣኝ እንዲለቀቁ፣ የሚፈለጉም ካሉ የተያዙበት ሁኔታ ዓለም አቀፍ የእስረኞች አያያዝ ደረጃዎችን የጠበቀ እንዲሆን በኬንያው ፕሬዚደንትና በምክትላቸው ላይ ጫና የሚያሳድር ጥያቄ በአስቸኳይ እንዲልኩ አሳስበዋል በሌላ በኩል ደግሞ በቁጥጥሩ ስር ከሚገኙት ከአንድ ሺህ የሚበልጡ ስደተኛ እስረኞችን መርምሮ 220 ሰዎችን ለማስወጣት እየተዘጋጀ መሆኑን የኬንያ ፖሊስ አስታውቋል እዚያው የሚገኘው ዘጋቢያችን ጌብ ጃስሎ የላከው ዘገባለ ቆንጂት ታየ እንደሚከተለው ታቀርበዋለች በቅርቡ የተጀመረው ኦፕሬሽን ኡሳላማ ዋች የተባለውና ከጸጥታ ጋር የተያያዘው የአፈሳ ዘመቻ በጥሩ ሁኔታ ተጠናክሮ እየተከናወነ ነው በማለት የኬንያ ፖሊስ መግለጫ አውጥቷል። ፖሊሶች በሀገሪቱ ዙሪያ በየቤቱ እየገቡ ተጠርጣሪ ሕጋዊ ፈቃድ የሌላቸው የውጭ ሀገር ሰዎችን ያሳድዳሉ፣ ይመረምራሉ፣ ያስራሉ። የኬንያ ፖሊስ ቃል አቀባይ ማሱድ ሙወኒ ትናንት ናይሮቢ ላይ በሰጡት ጋዜጣዊ መግለጫ ስለ ዘመቻው ይዞ ይዞታ እንዲህ ሲሉ አብራርተዋል። ኦፐሬሽን ኡሳላማ ዋች ዘመቻ ወንጀለኞችን፣ ተጠርጣሪ አሸባሪዎችንና ሕጋዊ ፈቃድ የሌላቸውን የውጭ አገር ሰዎች ማሰሩን ቀጥሏል። ከሚያዝያ 6 ማለት ኤፕሪል 15 ወዲህ የ14 አገሮች ተወላጆች የሆኑ 1136 ተጠርጣሪዎችን መርምረናል። ከአሁን ቀደም ወደ ሞቃዲሾ የተላኩትን 82 ሰዎች ጨምሮ 225 ሰዎችን ከሀገር ለማስወጣት ስደተኛ የሆኑትን ደግሞ በሰሜን ኬንያ ወዳሉት የስደተኛ መጠለያ ካምፖች እንደሚላኩ የኬንያ ፖሊስ አስታውቋል። በቅርቡ በጽንፈኛ ሶማሌዎች ከደረሱት ጥቃቶችና ከተሰነዘሩት ዛቻዎች በኋላ ኬንያ በከፍተኛ ተጠንቀቅ ላይ ነው የምትገኘው። ይህ ኦፐሬሽን ኡሳላማ ዋች ተብሎ የተከፈተው ዘመቻም በዋና ከተማዋ በናይሮቢ በሚገኙ የሶማሌዎች መኖሪያ አካባቢዎች ላይ ነው ያነጣጠረው። የኬንያ ሶማሌው የፖለቲካ ተሟጋጅ አዊል አደን አህመድ ሶማሌዎች በዚህ ዘመቻ የማዋረት ተግባር እየተፈጸመብን ነው የሚል ብሶት እንዳላቸው ይናገራሉ። ሶማሌዎች በጠቅላላ የሚሰማቸው ይህ ዘመቻ ማኅበረሰባቸውንና የንግድ ድርጅቶቻቸውን ኢላማ እንዳደረገ ነው። በሶማሌዎች ላይ የተከፈተ ጦርነት አድርገው ነው የሚመለከቱት። የኬንያ ፖሊሱ ቃል አቀባይ ማሱድ ሞዌኔ ግን ተነጥሎ ብቻውን ኢላማ የተደረገ ቡድን የለም በማለት ያስተባብላሉ። ያም ሆነ ይህ ይሄ ዘመቻ ጥሩ ዓላማ ይዞ የተጀመረ እንጂ ማንንም ኢላማ አድርጎ ለማጥቃት የታቀደ አይደለም። ቃል አቀባዩ ይህን ይበሉ እንጂ ናይሮቢ ውስጥ ያሉ ሶማሌዎች ፖሊሶች አሰሳ ሲያካሂዱ ጉቦ አምጡ ይሉናል፣ ሕጋዊ ፈቃድ ያለንንም ጭምር ጉቦ ካላመጣችሁ እናስራችኋለን ብለው ያስፈራሩናል ሲሉ አማረዋል። የፖሊስ ቃል አቀባዩ ፖሊሶች ተገቢ ያልሆነ ተግባር ይፈጽማሉ የሚባለውን ሰምቻለሁ፣ ነገር ግን በኦፊሴል የቀረበልን ሪፖርት የለም ብለዋል። ይህ በእንዲህ እንዳለ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ይህ የኬንያ መንግስት አድራጎት በእጅጉ እንዳሳሰበውና እየረበሸው መሆኑን ዛሬ ጄኔቫ ላይ ባወጣው መግለጫ አስታውቋል። የኬንያን አግባብነት ያለው የጸጥታ ስጋት እንደሚገነዘብ የጠቆመው ዩኤንኤችሲአር ላለፉት በርካታ ዓመታት ኬንያ ስትሰጥ የቆየችውን የስደትና የፖለቲካ ጥገኝነት ፈቃድ ከተሞችን ጨምሮ እንዲኖሩ የማስቻሉን አሰራር እንደሚያከብር በሁኔታ ውስጥም መፍትሄ ለማግኘት በማንኛውም መንገድ ከመንግሥቱ ጋር አብሮ ለመሥራት ዝግጁ መሆኑን ዩኤንኤችሲአር አስታውቋል። ቀጣዩና የመጨረሻው ቅንብር ሙዚቃ ነው። በዚህ ባለፈው ሚያዝያ 25 ሰባት ጊዜ የግራሚ ተሸላሚ የሆነው ካንትሪ ሙዚቃ ቡድን ሌዲ አንትበለም የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ኬቪን ማካርቲ የተወካዮች ምክር ቤት የዴሞክራቲክ መሪ ናንሲ ፔሎሲ ጋር በምክር ቤቱ የተዘጋጀ የግራሚ ሽልማት አግኝቷል። የቪኦኤ ጋዜጠኛ ካትሪን ኮል እንደዘገበችው ይህ በየዓመቱ የሚሰጥ ሽልማት የበጎ አድራጎት የሙዚቃ ኮከቦችንና ፖለቲከኞችን የሚያገናኝ ነው። የዘንድሮ ሽልማት በአገሪቱ ዙሪያ ለሙዚቃ ተማሪዎች ለሚደረግ የገንዘብ እርዳታ ነው የሚውለው። ትዝታ በላቸው ለዕለቱ የአሜሪካ መዝናኛ ዝግጅት ታቀርበዋለች። የዛሬ ስምንት ዓመት ገደማ ዴቭ ሄይውድ፣ ቻርልስ ኬሊ እና ሂላሪ ስካት ሌዲ አንቲበለም በሚል የቡድን ስማቸው ከተመሰረቱ ወዲህ በዓለም ዙሪያ ከ11 ሚሊዮን ዶላር በላይ የሚያወጣ የሙዚቃ አልበም ሸጠዋል። ሰባት ጊዜ ዓመታዊውን የሙዚቃ ሽልማት ግራሚ አሸንፈዋል። የሙዚቃ ሬከርድ አካዳሚው ፕሬዝደንት ኒል ፖርትናው የሌዲ አንቲ በለም ቡድን በዚህ ዓመት የካፕተል ሂል ማለትም የአሜሪካ ምክር ቤት የሙዚቃ ሽልማት አሸናፊ የሆነበት ተጨማሪ ምክንያት አለ ይላሉ። የአርቲስቱን ማህበረሰብ ልብ ብለን ስናጤን ገንዘባቸውን በመቸር የሌላቸውን የሚረዱትን እናስተውላለን። በአፍ መናገር ብቻ ወይም በዘፈን መልክ ስሜታቸውን መግለጽ ብቻ ሳይሆን ገንዘባቸውን ሌሎችን ለመርዳት ነው የሚያውሉት። ሌዲ ኤድ የተባለ ራሳቸው ያቋቋሙት ድርጅት አላቸው። በአገራችንና በዓለም ዙሪያ በጣም ብዙ በጎ ሥራዎችን ይሠራሉ። ስለዚህ ሊከበሩ የሚገባቸው ናቸው። ከሌዲ አንትበለም ባንድ መሪ ድምፃውያን አንዱ ቻርለስ ኬሊ፣ ሌላዋ ሄለሪ ስካት ናት። የእርዳታ ስራቸው ሰፊ መሆኑን ይናገራል። ሌዲ ኤድ ከተባለው ድርጅት ሌላ አምስት የበጎ አድራጎት ድርጅቶች አሉን። በየጊዜው የተለያዩ የገንዘብ ማሰባሰብ ዝግጅቶች እናካሂዳለን። ለምሳሌ ባለፈው ዓመት በካንትሪ ሙዚቃ ማኅበር ዓመታዊ ፌስቲቫል ዕለት ለሙዚቃ ከዋክብቱ አነስ ያለች የፒንግ ፖንግ ጨዋታ ውድድር አዘጋጀንና ጠርቅም ያለ ገንዘብ ነው የተገኘው። በሚያዝያ 25ቱ ስነ ሥርዓት ሌዲ አንቲ በለም በካፕታል ሂሉ ሽልማት ስነ ሥርዓት ላይ ከነ ናንሲ ፖሎሲና ኬቨን መካርቲም ጋር ትንሽ ውዝዋዜ አድርገዋል። ሌዲ አንቲበለም በዩናይትድ ስቴትስ በተለይም በደቡባዊ ግዛቶች ለድሃ ሕፃናት ሕክምና የተለያዩ ሆስፒታሎችን ይረዳል። በዓለም ዙሪያ የቡድኑን እርዳታ ከሚያገኙ አንዱ የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር ነው። አሁን አይረን ቱዩ የተባለ ሙዚቃቸውን እንጋብዛችሁ። World keeps spinning faster into a new disaster so I run to you ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የሚሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልደን ኃይሉ ታምራት ነው። ለዛሬው መልካም ምሽት።